እንኳን ደህና መጡ አገሩን ተላመዱት ምንም አለል ገና በመላመድ ላይ ነኝ በወንበሩ ላይ ይቀመጡ እግዚአብሔር ይስጥልኝ እንደሰማሁት የአዲስ አበባ አየር በጣም መልካም ነው በረዶ ብቻ የለንም እንጂ አየሩስ በጣም አስደሳች ነው ለመሆኑ ሻይ ወይስ ቡና ይምጣልዎት ቡና መርጣለሁ አመሰግናለሁ ቡናው እስኪመጣ ድረስ ስለ አዋሽ ወንዝ ግድብ ያለዎትን ጥያቄዎች ሊጠይቁኝ ይችላሉ። ለግድቡ የታቀደው ቦታ በጣም ተስማሚ መሆንና አለመሆኑን አላውቅም። ምን ይመስለዎታል? የአዋሽ ወንዝ ሸለቆ በደንብ ውሃ ካገኘ በጣም ለም ይሆናል ተብሎ የሚገመት ቦታ ነው። ዳሩ ግን ውሃ ባለማግኘቱ ሸለቆ ገጠር ሆኖ ቀርቷል። ቦታውን ሄዶ ባዩት ጊዜ የሸለቆውን ሀብታምነት ሊረዱት ይችላሉ። የኢትዮጵያ መንግሥት ግድቡን ለመሥራት ያሰበው ለመስኖ ብቻ ነው ወይስ ለኤሌክትሪክ ኃይል ጭምር ነው? ለጊዜው የመንግሥቱ ዋና ዓላማ ለመስኖ ብቻ ነው። ነገር ግን እርስዎ ቦታውን አጥንተው በሚመጡበት ጊዜ አስተያየተውን በራፖሮ ላይ እንዲገልጹልን እንፈልጋለን። ከዚያ በኋላ ሊሻሻል የሚገባውን ነገር እናስባለን። የኖሩበት መንደር በጣም ሰፊ አልነበረም የአሜሪካ ስልጣኔ በጣም ከፍ ያለ ነው ጣፋጭ ምግብ ለመብላት አልወድም መራራ መድሃኒት ለልጆች አትስጡ ኮምጣጣ ምግብ ለጤና ጥሩ አይደለም። የዕቃውን ግምት በስልክ ንገረኝ። አዋቂ ለመሆን ብትፈልግ ወደ ትምህርት ቤት ሂድ። ችግር እንዳያገኘን ጠንካራ ስራ መስራት ያስፈልገናል። የእህል ዘር መግዛት አለብኝ። አንተ ከየት ዘር ነህ? ትራንስፎርም ድሬልስ ድሬል ዋን አንድ አዲስ መጽሐፍ ያነባል። አንድ አዲስ መጽሐፍ በማንበብ ላይ ነው። የአባይን ግድብ ይሠራሉ። የአባይን ግድብ በመስራት ላይ ናቸው። የአቶ ለማን መምጣት ይጠባበቃሉ። የአቶ ለማን መምጣት በመጠባበቅ ላይ ናቸው። ቤት ይሰራል። ቤት በመስራት ላይ ነው። ቡና ትጠጣለች። ቡና በመጠጣት ላይ ናት። እራት ያቀርባል። ራት በማቅረብ ላይ ነው። ልጁን ልብስ ያለብሳል። ልጁን ልብስ በማልበስ ላይ ነው። ፈቃድ እቀበላለሁ። ፈቃድ በመቀበል ላይ ነኝ። ባለቤቱን ከቤተሰቦቹ ጋር ያስተዋውቃል። ባለቤቱን ከቤተሰቦቹ ጋር በማስተዋወቅ ላይ ነው። ከብቶቻቸውን ውሃ ያጠጣሉ። ከብቶቻቸውን ውሃ በማጠጣት ላይ ናቸው። ትምህርታቸውን ያጠኑ ነበር። ትምህርታቸውን በማጥናት ላይ ነበሩ። መኪናውን ያጥብ ነበር። መኪናውን በማጠብ ላይ ነበር። ራት ታዘጋጅ ነበረች። ራት በማዘጋጀት ላይ ነበረች። ከተማሪዋ ጋር ዳንስ ይደንስ ነበር። ከተማሪዋ ጋር ዳንስ በመደነስ ላይ ነበር። ስልክ ይደውል ነበር። ስልክ በመደወል ላይ ነበር። እንግዶቻቸውን ይጋብዙ ነበር። እንግዶቻቸውን በመጋበዝ ላይ ነበሩ። ለባልንጀራው ገንዘብ ይቆጥር ነበር። ለባልንጀራው ገንዘብ በመቁጠር ላይ ነበር።